The Voice of America. ሙስሊም አሜሪካውያን ከአሜሪካ ጠቅላላ ህዝብ የሚይዙት አንድ ከመቶ ያህሉን ነው። የአሜሪካ ድምጿ ፋይዛ ቡካሪ እንደዘገበችው የሙስሊሙ ማህበረሰብ አባላት በነገው ፕሬዝደንታዊ ምርጫ ህዝበ ሙስሊሙ በነቂስ ወጥቶ ድምፁን እንዲሰጥ ከፍተኛ ቅስቀሳ እያካሄዱ ናቸው። ይህንንም ዘገባ ደረጀ ደስታ ያቀርብልናል። መምረጥ ከሚችሉ ሙዝሊም አሜሪካውያን መካከል 78 ከመቶ የሚሆኑት በነገው ዕለት በሚደረገው ፕሬዝደንታዊ ምርጫ ላይ ለመሳተፍ ተመዝግበዋል። በማኅበረሰብ ፖሊሲና መግባባት ተቋም አማካይነት ከሙዝሊም አሜሪካውያን የተሰበሰበው የሕዝብ አስተያየት ድምፅ እንደሚያሳየው በ2016 ከነበረው የ60 ከመቶ ጋር ሲነጻጸር 78 ከመቶ ትልቅ እመርታ ነው። በዩናይትድ ስቴትስ የሚገኙ መስጂዶች የመራጮችን ንቃት በማሳደግ ከፍተኛውን ድርሻ መጫወታቸው ተነግሯል። በዚህ ረገድ በቨርጂኒያ የሚገኘው የአድማስ ማዕከል በአሜሪካ ከሚገኙ ትላልቅ የእስልምና ማዕከላት አንዱ ነው። በዋሽንግተን ዲሲ ዙሪያ ባሉ አካባቢዎች በርካታ ሙስሊም መራጮችን ግንዛቤ በማሳደግ ይታወቃል። ይህን ከሚያደርግባቸው መንገዶች አንዱ የአደምስ ሲቪክ ኢንጌጅመንት ግሩፕ ወይም የአደምስ የዜጎች ተሳትፎ ቡድን የመሳሰሉትን በማቋቋም ነው። ይህን ተቋም በምክትል ሊቀመንበርነት የሚመሩት ሰይድ አሽራፍ እንዲህ ይላሉ። Until the last weekend, until the election, we are calling people to vote early. We are making them realize that they will be able to add their voice to American democracy. <laughs> አሽራፍ እንደሚሉት የአደምስ ማዕከል ለትርፍ ያልተቋቋመ ድርጅት ነው። ዓላማውም የተወሰነው ወገን ወይም እጩን ለማስመረጥ ሳይሆን ዜጎች የመምረጥ መብታቸውን ተጠቅመው በምርጫው እንዲሳተፉ የምርጫውን አስፈላጊነት እንዲማሩ ለማድረግ ነው። ከሙዝሊም ተቋማት በተጨማሪ በመላው ዩናይትድ ስቴትስ የሚገኙ ሌሎች ገለልተኛ የሆኑ ተቋማትም በፖለቲካው ረገድ ቢሆን የማህበረሰብ አባላት ሊያመጡ የሚችሉትን ተጽዕኖ በማስገንዘብ ሙዝሊም አሜሪካውያንን የሚቀሰቅሱ ተቋማትም አሉ። American Muslim, Director Shahid Rahman and Their voice matters and their vote counts in places like Florida, Pennsylvania, and Michigan. the Muslim American community can swing the election one way or the other.. <laughs> እንደ ፍሎሪዳ እንደ ፔንሲልቬንያ፣ ሚሽጋን በመሳሰሉት ግዛቶች ውስጥ ያሉት ሙስሊም አሜሪካውያን በሚሰጡት ድምፅ የምርጫውን ውጤት ወደ አንድም ሆነ ወደ ሌላኛው ሊያዞሩት ይችላሉ። ስለዚህ ሰዎች እንደዚህ ሀገር ዜግነት ኃላፊነታቸውን እንዲወጡና ተጽዕኖም እንዲያሳድሩ እንፈልጋለን። የልጆቻችን ትምህርት ቤት ለወደፊት በጀት የሚያዝለት እንዴት ነው፣ የወንጀል ፍትሕ ሥርዓቱ፣ ሌላው ቀርቶ የውጭ ጉዳይ ፖሊሲው ሳይቀር የማኅበረሰባችንን ሕይወት ይነካል። በጉዳዩ ዙሪያ የሚሰሩ ድርጅቶች እንደሚሉት በአሜሪካ ይገኛሉ ከሚባሉት ሙስሊሞች መካከል ከ ከሶስት ሚሊዮን በላይ የሚሆኑት በዘንድሮ ምርጫ ድምፃቸውን ይሰጣሉ ተብሎ ይገመታል።